ሰላም! ጤና ይስጥልኝ የተወደዳችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ ሳምንታዊ የወጣቶች መሰናዶው ጋቢና ቪኦኤ ጀምሯል። አብራችሁን ከቆያችሁ ከምትሰሟቸው ጥንቅሮች መካከል ወይም ደግሞ የርዕሰ ጉዳያችንን ትኩረት ላስተዋውቃችሁ። የከፍተኛ ትምህርት ጠቀሜታን የተረዱና ያጤኑ በርካታ ወጣቶች በየዓመቱ ዩናይትድ ስቴትስ ውስጥ ትልቅ ስም ባላቸው ዩኒቨርሲቲዎች ውስጥ ለመማር ይፎካከራሉ። ከእነዚህ መካከል ጥቂቶቹ ብቻ የተለያዩ ደረጃዎች አልፈው ይመረጣሉ። ዛሬ ምሽት ታዲያ ለዚህ ከበቁ ትውልደ ኢትዮጵያውያንና ኢትዮጵያውያን ወጣቶች ጋር ነው ቆይታ የምናደርገው። ሚስጥራቸው ምንድን ነው? ስኮላርሽፕ አግኝተው ወይም ነጻ የትምህርት እድል አግኝተው ወደ ዩናይትድ ስቴትስ እንዴት ሊመጡ ቻሉ የሚለውን እንቃኛለን። ሌሎች ተመሳሳይ እድል ያገኙ ወይም ደግሞ በዚህ ዙሪያ የሚሰሩ ባለሙያዎችንም ጋብዘናል። አብራችሁን ታምሹ ዘንድ በአክብሮ ክህሎት የሚጋብዛችሁ ኤደን ገረመው መሰናደውን በመምራት ኤልያስ አስማረ ስርጭቱን በማቀናበር ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን ነው። ወደ መጀመሪያው መሰናዶ እንሻገር። የመጀመሪያው መሰናዳችን በአሜሪካ ውስጥ እጅግ ዝነኛና ና በትምህርት ጥራቱ ደግሞ ከፍተኛ ክብር ከሚሰጣቸው ዩኒቨርሲቲዎች መካከል አንዱ ወደ ሆነው ወደ የል ዩኒቨርሲቲ ነው የሚያቀነው ሀብታሙ ስዩም በዛ ከሚማሩ ወይም ደግሞ ከተማሩ ሁለት ወጣት ሴቶች ጋር ያስተዋውቀናል። በየዓመቱ በሺዎች የሚቆጠሩ ተማሪዎች በሰሜን ምስራቅ ዩናይትድ ስቴትስ ውስጥ በሚገኙ ትልቅ ክብር በሚሰጣቸው አይቪ ሊግ እየተባሉ በሚጠሩ ዩኒቨርሲቲዎች ውስጥ ይማሩ ዘንድ ያመለክታሉ። ከመላ ሀገሪቱ እንዲሁም ከዓለም አቀፍ አመልካቾች ከስምንት ዩኒቨርሲቲዎች የአንዱ ተማሪ የመሆን እድሉን የሚያገኙት ግን ጥቂቱ ብቻ ናቸው። ያን እድል ማግኘት ለአመልካች ተማሪዎችም ሆነ ለቤተሰቦቻቸው የሚሰጠው ኩራት የላቀ ነው። በየል ዩኒቨርሲቲ ውስጥ ተማሪ የሆነችው ሄልዳና ጥበቡ ያን ቅጽበት ዛሬም አትረሰውም። በእጅጉ የሚያስደንቅ ቅጽበት ነበር። ይል ሳለሞ የቆየሁት ትምህርት ቤት ስለነበር አስቀድሜ ነበር ያመለከትኩት። በቀደመው ውሳኔ መሰረት ሳይቀበሉኝ ሲቀሩ ግን ማመልከቻዬ ወደ መደበኛው የቅበላ ሂደት ተዘዋወረ። ህልሜ ላይሳካ እንደሚችል ማሰብ፣ የኋላኋላ ደግሞ ተቀባይነት ማግኘቴን ማወቅ በእጅጉ ስሜት ውስጥ የሚከት ነበር። የምስራችን በምሰማበት ወቅት ከአባቴ ጋር የተለያዩ ኮሌጆችን እየጎበኘን ነበር። አንዲት ጠባብ ክፍል አግኝቼ ላፕቶፔን ከፍቼ ኢሜሉን ስመለከት ግን ማመን አቃተኝ። ከሌሎች ሰዎች ጋር ወደ ነበረው አባቴ ሮጥኩና ወደ ጆሮ ተጠግቼ የልገባሁ ተቀበሉኝ አልኩት። ፊቱ ዛሬም ድረስ አይረሳኝም። ለማመን ከብዶት ነበር። በመቀጠል እናቴንና የተቀረውን ቤተሰቦቼን ደወልኩላቸው። ሁሉም ይዘፍኑና ይጨፍሩ ነበር። መቼም መቼም የማልረሳው አስገራሚ ጊዜ ነበር። ከዩናይትድ ስቴትስ በሺዎች ኪሎ ሜትሮች ርቃ በምትገኘው ኢትዮጵያ የዩኒቨርሲቲ ለመቀላቀል እድሉን ካገኙት መካከል አንዷ መርዓት ሰማናት። መርዓት ለቅበላ የሚያበቁ መረጃዎችና መደላድሎች ብዙም በሌሉበት ሁኔታ ውስጥ ሆና ዩኒቨርሲቲውን ለመቀላቀል ስታመለክት እድሉን ስለማግኘቷ እርግጠኛ አልነበረችም። የሚነግረንም ሰው የለም። እንደዚህ አይነት ኦፖርቹኒቲ እንዳለ እናረፍዶ ነው ብዙ ጊዜ የምናውቀው። ለዛ በጣም ዝም ብዬ እድሌን ለመሞከር ያክል ነበረ አፕላይ ያደረግኩት። ከዛ አፕላይ ካደረግኩኝ በኋላ በጣም እንደውም በጣም ወድጄው ትምህርት ቤቱን ስለነበረ እንትን ዲሲዥን ሌተር ሲደርሰኝ ራሱ ማየት አልፈለግኩም ነበረ። ስለዛ ሳልከፍተውን የቆየተውን ውስጥ አይገስ ሶስት ሳምንት ነገር ቆይቻለሁ። አልከፍተው በጣም መክፈት አቅቶኝ ማለት ነው እና በስተ መጨረሻ ከከፈትኩት በኋላ በጣም ነው የደነገጥኩት። በቀጥታ እንደውም ጥቁር አንበሳ ነበርኩኝ የህክምና ነበር የደረሰኝ። ኢትዮጵያ ባለውበት ሰዓት ማለት ነው ወደዚህ ከመምጣቴ በፊት እና እዛ ቁጭ ብዬ ነው ለአባትና ለእናት ደው የነገርኳቸው። በጣም ተደሰቱ። ያው በጣም ጥሩ ነበረ። ሁለቱ ወጣት ሴቶች በአሁኑ ሰዓት በዩኒቨርሲቲ ውስጥ ወደ ህክምና ትምህርት የሚያሻግሯቸው ትምህርቶችን እየተከታተሉ ይገኛሉ። ዝነኛ በሆነው የል ዩኒቨርሲቲ ውስጥ የሚሰጠው ትምህርት ከፍተኛ ትጋትና የመንፈስ ጥንካሬ የሚሻ እንደሆነም ይናገራሉ። የባዮ ሞለኪላር ትምህርት ክፍል ሁለተኛ መተማሪ ለሆነችው ሄልዳና ዩኒቨርሲቲውን በተቀላቀለች ማግስት ፈታኝ የሆነባትን ነገር እንዴት አስረዳለች። በተለይ በየል የመጀመሪያ ዓመት ቆይታዬ ብዙ አቅም ያላቸውና በተፎካካሪ ግለሰቦች መከበቤ ጫና ፈጥሮብኝ ነበር። በየል እንደ ሌሎች የአይቪ ሊግ ትምህርት ቤቶች እጅግ የተከረረ ፉክክር ባይኖርም ብዙዎቻችን የድኅረ ምረቃ ትምህርትን አላማ ስላደረግን የአካዳሚክ ደረጃችንን ለማላቅ ጠንካራ ተነሳሽነት አለን። ከዚህ ነባራዊ ሁኔታ ጋር ለመላመድ ፈታኝ ነበር። ምጡቅ አስተሳሰብ ባላቸው እኩዮቼ መከበቤን ተከትሎ በራሴ ለመተማመን ከብዶኝ ነበር። ጠበቅ ያለው የትምህርት አሰጣጥ በራሴ እስክጠራጠር የል ውስጥ ባለኝ ስፍራ ላይ ጥያቄ እንዳነሳ እስከ ማድረግ የደረሰ ጫናም አሳድሮብኛል። በጊዜያት ውስጥ ግን እነዚህን ስሜቶች ለማሸነፍ ችያለሁ። ከፍተኛ ፈተና ነበር። የሞለኪላር ባዮፊዚክስና ባዮኬሚስትሪ ትምህርት ሶስተኛ ዓመት ተማሪ የሆነችው ምርአት በበኩሏ የጊዜ አጠቃቀምና ትምህርቱ የሚሰጥበት ሂደት ትውልዳ ካደገችበት ሀገር ጋር ባለው ልዩነት ምክንያት የእንግድነት ስሜት ተሰምቷት እንደነበረም ትናግራለች። አሰጣጡ በጣም ጥሩ ነው። ብዙ ጊዜ አሁን ከኢትዮጵያ በተለይ የሚለየው ነገር አስተማሪ እና ተማሪ ኢንተራክሽኑ በጣም ኢትዮጵያ በጣም ትንሽ ነው። ብዙ ጊዜ አስተምረው ነው የሚወጡት። ያን ያክል ጥሩ የሆነ ግንኙነት አትፈጥርም ከአስተማሪ ጋር። እዚህ ግን በጣም እንደ ቤተሰብ ናቸው። ያግዙሃል። የራሳቸው የሆኑ ሰዓቶች ያመቻችላሃል አንተን ለመርዳት ማለት ነው። በጣም ጥሩ አስተማሪዎች ነው ያሉት። ነገር ግን አንድ ትምህርቱ ላይ ያለኝ የተወሰነ ቅሬታ፣ እዚህ ያሉት አስተማሪዎች ፕሮፌሰሮች ናቸው። ሶ ሞር ፎከሳቸው ወደ ሪሰርች ነው። የሚሰሩትን ሪሰርች ነው የሚወዱት። ስለ ሪሰርች ተወራቸው በቃ ሙሉ ቀን አይደብላቸውም። እና ትንሽ ያ ነገር አንዳንዴ ሞር ከአስተማሪነት ሚናቸው ላይ ትንሽ ይቀንስባቸዋል። ለዛ ሞር ፎከስ አድርገው ማስተማሩ እንደ ጎን ለጎን የሚታይ ስራ ነው እንጂ ሜን ስራቸው አይደለም። ጀስት ፕሮፌሰርነቱንም ለማግኘትም የሚያደርጉት ነገር ስለሆነ ማለት ነው። ግን ኢትዮጵያ ግን በጣም ጠንካራ አስተማሪዎች አሉ። ስራቸው ያ ነው። ለዛ በጣም ተደስተው ጓግተው ነው የሚያስተምሩት። በተጨማሪም ደግሞ አሁን በጣም በንትንም እንቀራረባለን ብዙ ጊዜ በእድሜ ሆነ በትምህርት ስታተስ ሞስትሊ እኔ ኔጌቲቭ ነው ብዬ አላስብም። ግን ኢት ማይ ቢ ኮንትሮቨርሽል ግን ማስተርሶች ምናምን ናቸው የሚያስተምሩን ላይክ ማስተርስ ኦር ዲግሪ ያለው ሰው እና ያ ነገር ጥሩ ነው ብዬ አስባለሁ። ምክንያቱም ትምህርቱን በንበኛ መልኩ ለመመጠን በጣም ቀላል ነው እንደዛ ሲሆን ፕሮፌሰሮች በጣም በጣም ብሮድ እውቀት ስላላቸው ሌላ ነገር ሲያወሩ ምናምን የሆነ አንዳንዴ ሳት ያደርጋሉ ከማስተማር ሂደት ላይ ያስተዋልኩት ነገር እሱ ነው። እንደ ምርዓት ያሉ በተለይ ከኢትዮጵያ ወደ ዩናይትድ ስቴትስ የሚመጡ ተማሪዎች ከሀገሬው ባህል ጋር ለመግባባት ጊዜ ሊፈጅባቸው ይችላል። ምርዓት ለትምህርት የመጣችበትን ሀገር ባህል ፈጥኖ በመረዳትና በማክበር ቆይተዋን የተሻለ ለማድረግ እንደቻለች ትናገራለች። ዩናይትድ ስቴትስ ውስጥ ያደገችው ሄልዳና በበኩሏ ከኢትዮጵያዊ ማንነቷ ጋር የበለጠ ለመቀራረብ እድል ያገኘችው የል ዩኒቨርሲቲን ከተቀላቀለች በኋላ እንደሆነ ታስታውሳለች። በማመለክትበት ጊዜ ደጋፊ ማህበረሰብ ማግኘት ለእኔ ወሳኝ ነበር። አርካንሳስ ውስጥ ሳድግ ከባህሌ ጋር የነበረኝ ቁርኝት የተወሰነ ስለነበር ከማንነቴ ውስጥ ግዙፉ ክፍል እንደጎደለ ይሰማኝ ነበር። በየል ዩኒቨርሲቲ የሚገኘው የኢትዮጵያ ተማሪዎች ማህበር ባለፉት ሁለት ዓመታት ውስጥ ለእኔ ግሩም ማህበረሰብ ሆኖልኛል። ከሌሎች ትምህርት ቤቶች ጋር ሲወዳደር አባላቱ አነስተኛ ቢሆኑም በዚህ ሀገር የተወለዱና ዓለም አቀፍ የኢትዮጵያና ኤርትራ መሰረት ያላቸውን ተማሪዎች አካቷል። የባህላዊ ምግብ ማብሰል ውድድርን፣ የአዲስ ዓመት በዓልን የመሳሰሉ የተለያዩ ዝግጅቶችን እናዘጋጃለን። በኢትዮጵያውያን ባህላዊ ውዝዋዜ ላይ የሚያተኩር ደስታ የተባለ የውዝዋዜ ቡድንም አለን። በዚህ ቡድን አማካኝነት የተለያዩ ብሔረሰቦችን ጭፈራ ተምሬያለሁ። ብዙ ጓደኞቼ እኔን ለማገዝ በአማርኛ ስለሚያናግሩኝ አማርኛዬንም ቀስ በቀስ አሻሽያለሁ። እያለሁ የዩኒቨርሲቲን የመሰሉ የሚቀበሏቸው ተማሪዎች እጅግ ጥቂት በሆኑባቸው የትምህርት ተቋማት ውስጥ ተቀባይነትን ለማግኘት ጥብቅ የማጣሪያ ሂደትን ማለፍ ይጠይቃል። ለመሆኑ መሰል የትምህርት ተቋማትን መቀላቀል የሚሹ ወጣቶች ምን ሊያደርጉ ይገባል? ምርአት ሰማ፣ በመጀመሪያ ያው ትንሽ ያስቸግራል፣ እውነት ነው ግን ትምህርት ቤቱም ማህበረሰቡም ብዙ ጊዜ እንደዚህ አይነት ኦፖርቹኒቲዎች እንዳሉ አያሳውቁም። ለዛ በተቻለ አቅም ከውጭ እንደዚህ አይነት ነገር ፍላጎት የሚኖርን ከሆነ ጉግልም አሁን በጣም የተስፋፋ ነገር ነው። በደንብ ሰርች ማድረግ ዩኒቨርሲቲዎቹን ማወቅ፣ ምን አይነት ነገር እንደሚፈልጉ ምን አይነት ሚሽን እንዳላቸው፣ ምን አይነት ኮር ቫሊዩ እንዳላቸው መረዳት እና እነዚህ አይነት ነገሮችን ሞር አፕላይ በሚያደርጉበት ጊዜ እንዲጠቀሟቸው ማድረግ ነው የመጀመሪያው ነገር። ሁለተኛው ደግሞ እርዳታ መጠየቅ ምንም ማለት አለ ያው ትንሽ ይከብዳል፣ እንደ ኢትዮጵያ ግን አንድ ሰው የምትፈልግበት ደረጃ ጋር ካለ እና እንደ አጋጣሚ የሆነ ከዛ ሰው ጋር ኮኔክት የምታደረግበት እድል ከተፈጠረ ኢቨን ባይፈጠረ ራሱ ኮኔክሽኑን ለመፍጠር መሞከር በጣም ኢምፖርታንት ነው ብዬ አስባለሁ። እኔ አሁን በጣም ብዙ ተማሪዎች በዚህ አጋጣሚ ሪቻት ያደርጉኛል። ድሮ መማርበት የነበረበት ቦታም ሊሆን ይችላል፣ ከዛም ውጭ ሊሆን ይችላል። በአብዛኛው አዲስ አበባ ውስጥ ያሉ ተማሪዎች በተለይ ሪቻት ያደርጉኛል ስለ እንደዚህ አይነት ነገር እና ማንም ሰው እኔም ተረድቼ ነው እዚህ የደረስኩት፣ ሰው መርዳቱን እፈልገዋለሁ ለዛ ሰው ሁሉ ጥሩ ኦፕን የሆነ ማይንድ አለው ብዬ ነው ማስበው። ለዛ ሁሌም ቢሆን እርዳታ መጠየቁ ጥሩ ነው። ሲቀጥል ደግሞ ዩቲዩብ በጣም አሁን ኢሴይ ምናምን ሲጻፍ በጣም የሚቸገሩት ተማሪዎች ያው የጽህፈት ክሎታቸው ላይ ነው። ያው በሌላም ቋንቋ በእንግሊዝኛም ስለሆነ አፕሊኬሽኑ የሚሆነው ትንሽ ይቸገራሉ እና ያንን ያንን ነገር ለማዳበር ዩቲዩብ ቪዲዮዎች ላይ ፍሪ የሰሩትን ሰዎች ከዚህ በፊት ያጋራሉ የጻፏቸውን ሴዎች እና እነሱን ነገሮች በጣም መጠቀም እነሱን ፕላትፎርሞች ሞር ወደዛ ጊር ፎከስ እንዲያደርግ ማድረግ ጥሩ ይመስለኛል። ኤልዳና በበኩሏ አመልካቾች ወደ ዩኒቨርሲቲው በሚልኩት ማመልከቻ ውስጥ ሊያካትቱት ስለሚገባው ጉዳይ ቀጣዩን ታክላለች። ለዚህም ሆነ ለሌሎች የአይቪ ሊግ ዩኒቨርሲቲዎች የሚያመለክቱ በሚሊዮኖች የሚቆጠሩ ሰዎች ተመሳሳይ ታሪኮችን ይልካሉ። እኔ ግን የእያንዳንዱን ሰው ታሪክ ልዩ የሚያደርጉ መለያ ባህርያት አሉ ብዬ አምናለሁ። የማመልከቻ ሀተታዬን በምጽፍበት ጊዜ ልዩ በሚያደርገኝ ነጥብ ላይ ነበር ያተኮርኩት። አንድ የቤተሰቤ አባል በእያንዳንዱ ትንሽ ነገር ውስጥ ልዩ የሚያደርጉ ጉዳዮች እንዳሉ አስታውሶኛል። ለምሳሌ በአስራዎቹ ዕድሜ ውስጥ ከቤተሰቦቼ ጋር ከስፍራ ስፍራ በመዘዋወር ኖሬ ነበር። መጀመሪያ ላይ ይህን እንደተለመደ ተሞክሮ ቆጥሬው ነበር። ነገር ግን ይህ ሁኔታ ለሌሎች ትምህርት ቤት ስርዓቶች ራሴን በማደራጀትና ለትምህርት ቅድሚያ በመስጠት ረገድ ምን አይነት ተጽዕኖ እንዳሳደረብኝ ማጋራት በመቻሌ ከሌሎች አመልካቾች ጎልቼ እንደወጣ ረድቶኛል። ሁለቱም የኤል ዩኒቨርሲቲ ተማሪዎች የጀመሯቸውን ትምህርቶች በብቃት በማጠናቀቅ የሕክምና ትምህርታቸውን ለመቀጠል ህልም ሰንቀዋል። ታታሪነትና ለሚገጥሙ መሰናክሎች እጅ ያለመስጠት ከፍተኛ ፉክክር ባለባቸው የአሜሪካ የትምህርት ተቋማት ውስጥም ለመልካም ደረጃ የሚያደርሱ ለመሆናቸው የሁለቱ ወጣቶች ልምድ አስታዋሽ ይመስላል። ለአሜሪካ ድምፅ ሀብታሙ ስዩም Washington, D.C. ቆይታችን ይቀጥላል። ነጻ ከፍተኛ የሆነ የትምህርት እድል አግኝተው ዩናይትድ ስቴትስ የሚመጡ ኢትዮጵያውያን ተማሪዎች የባህል መጋጨት፣ ብቸኝነት እና የአየር ንብረት ለውጥ በተደጋጋሚ ከሚያነብሷቸው ተግዳሮቶች መካከል ናቸው። ለመሆኑ ኢትዮጵያውያን ተማሪዎች ከኢትዮጵያ ሲነሱ ወይም ደግሞ እዚህ ዩናይትድ ስቴትስ ከደረሱ በኋላ ሊገነዘቧቸው የሚገቡ ነገሮች ምንድን ናቸው? ወላጆችስ ምን ማድረግ አለባቸው? በሚለው ጉዳይ ላይ በዚህ ሂደት ውስጥ ካለፈች ወጣት ጋር ቆይታ አድርገናል። ወደዛ ነው የምናልፈው። ቴንክዩ፣ ኤደን በጣም አመሰግናለሁ ድጋሚ ስለጋበዝሽኝ። ስሜው ብርስት ይባላል። በሙያዬ የሕክምና ዶክተር ነኝ። እዚህ አሜሪካን ሀገር ደግሞ በሕክምና ህግ እና ፓብሊክ ሀልት ላይ ማስተር ሲን ሰርቻለሁ። በፊት ኢንተርቪውስን ከአንቺ ጋር ቃለ መጠየቅ ስናደርግ ተማሪ ነበርኩኝ። አሁን ግራጁዌት አድርጌ ስራ እየሰራሁኝ ነው። ድራግ ዲቨሎፕመንት ወይም መድኃኒት ሪሰርች አካባቢ ላይ ስራ እየሰራሁ እገኛለሁ የዛሬው ርዕሳችን እንግዲህ የምንወያይበት ሀሳብ ከኢትዮጵያ ወደ ዩናይትድ ስቴትስ በነጻ የትምህርት እድል ሊሆን ይችላል። በተለያዩ ሁኔታዎችና አጋጣሚዎች የትምህርት እድል አግኝተው የሚመጡ ኢትዮጵያውያን ወጣቶች ምን አይነት ነገሮችን ሊያውቁ ሊገነዘቡ ይገባል? የአየር ንብረቱን፣ ባህልን በተመለከተ ነው እና እስቲ በቅድሚያ አንቺ ወደ የል ዩኒቨርሲቲ ስትገቢ የነበረሽ ተሞክሮ ምን ነበር? ምን ነበር የጠበቅሹ? ምን አጋጣምሽ? እኔ በጣም ትልቁ ፌስ አደረግኩት የምለው እዚህ የትምህርት ሲስተሙ ኢትዮጵያ ከለመድ ነው የትምህርት ሲስተም በጣም ነው የሚለያየው አሜሪካን ሀገር። በብዛት ኢትዮጵያ ውስጥ የተሰጠሽን የትምህርት ማቴሪያል ትሸመድጃለሽ፣ ትገቢያለሽ ፈተና ላይ ሸመደሽ ትናገሪያለሽ። እዚህ ደግሞ የተሰጠሽን መረጃ እና የተሰጠሽን የትምህርት ማቴሪያሎች በሙሉ አናላይዝ አድርገሽ አሰላስለሽ ከምታውቂያቸው ኢንፎርሜሽኖች ጋር አገናኝተሽው አናላይዝ አድርገሽ አንቺ የምታስቢውን ወይ እንድትጽፊ ወይ ደግሞ በጣም በኮንፊደንስ እንድትናገሪ ነው ኤክስፔክት የሚደረገው እንጂ ኢንፎርሜሽን ሸምድዶ በገባ አይደለም። እና እኔ በቃ ያው ሜዲክል ስቱደንት ከዚህ በፊትም በጣም በቃ የመሸምደድ ከባድ ልምድ ነበር የነበረኝ። እና በቃ ላይብረሪ ገብቼ በቃ የሆነ ሁሉንም ኢንፎርሜሽን ለመጭንቅላቴዎች ለማስቀመጥ ነበር ምጥር የነበረው። እና ፈተናውን በሙሉ ሳየው አንቺ ምን ታስቢያለሽ ነው። እኔ አንቺ ምን ታስቢያለሽ ትምህርት ቤት ተጠይቄ አላቅም ምንድን የተሰጠሽ ምን አጥንተሻል? ነው እዚህ ትልቁ የትምህርት ሲስተም ለውጥ ያየሁት በቃል ጽሑፍ ላይ በጣም ጎበዝ መሆን እንዳለብሽ፣ ወይም ደግሞ ትምህርት ቤት ክላስሩም ውስጥ ወይም ክፍል ውስጥ ስትማሪ ደግሞ ያሰብሽውን ነገር ሮንግ አንሰር የሚባል የለም፣ ተሳሳትሽ የሚባል የለም። ያንቺ አስተሳሰብና ያንቺ እይታ ስለሆነ እሱን በኮንፊደንስ መናገር ነው እና እሱን ለማድረግ እኔ የለመድኩትን ብዙ ነገር ከጭንቅላቴ አለርን መርሳት ነበረብኝ። ዩናይትድ ስቴትስ ውስጥ ከኢትዮጵያ የሚመጡ ወጣቶች ማወቅ የሚገባቸው ከባህል ከአየር ንብረት ከማህበረሰባዊ ግንኙነቶች እና ተግባቦቶች አንጻር ማወቅ ይገባቸዋል የምትዩ ነገር ምንድን ነው? ወይም ደግሞ ብዙ ጊዜ የሚያጋጥማቸው ተግዳሮት ምንድን ነው? ትንሽ እኔ የማየው በእድሜ ትንሽ ከፍዬ ነው። አንዳንዶቹ የሚመጡት አስራ ሁለተኛ ክፍል ከኢትዮጵያ ትምህርታቸውን ይጨርሱና የመጀመሪያ ዲግሪያቸውን ለመስራት የሚመጡ አስራ ስምንት አስራ ዘጠኝ ዓመት እድሜ ላይ ያሉ እነሱ የሚያጋጥማቸው ተግዳሮቶችና ለሁለተኛ እና ለሶስተኛ ዲግሪ ወደ ሰላሳዎቹ ተጠግተሽ ወይ ሰላሳ ቤት ስትመጪ የሚያጋጥምሽ ተግዳሮት ትንሽ ይለያያል። አንድ አይነት የሚሆኑት አለ። አየር ንብረት መለወጥ፣ አዲስ ካልቸር መልመድ፣ ሁሉንም ፌስ የሚያደርግ ሁሉም ሰው የሚያጋጥመው ነገር ቢሆንም በእድሜ የሚለያዩ አሉ። ወጣቶቹ ገና እንደመጡ ወይም አንደርግራጁዌት የመጀመሪያ ዲግራቸውን ለመስራት የሚመጡት ትንንሽ የላይፍ ስኪል የሚባል ቤት ውስጥ ምግብ ማብሰል፣ ላውንድሬሽን ማድረግ ብዙ ጊዜ ኢትዮጵያ ቤት ውስጥ ሄልፕ ስላለ ቤት ውስጥ የሚያግዝ ስላለ፣ ትንንሽ የሚመስሉ ነገሮችን ከትምህርትሽ ጋር ባላንስ አድርጎ እንዴት ነው የሚሰራው? ከዛ አዲስ የትምህርት ሲስተም ላይ እንዴት ነው የሚገብተው የሚለምዱት? ከዛ ደግሞ ከቤተሰብ ርቆ ብቻ መኖር አለ። በጣም ሩቅ ነው ደግሞ ያሉት እንደ ኢትዮጵያ በቅርብ ርቀት የሚያገኙት አይደለም። እነሱ ፌስ የሚያደርጉት እና ከአዲሱ ካልቸር ጋር ኮንፊደንሳቸውን እንዴት ነው ራሳቸውን ተቀብለው ከአዲሱ ካልቸር ጋር ኮንፊደንት ሆኖ ክላስሩም ውስጥ ከተማሪዎቻቸው ከተማሪዎች ጋር አብረው ብለንድ ሊያደርጉ የሚችሉት እና ለሁለተኛ ዲግሪ የሚመጡት ሰዎች ደግሞ ወይ ቤተሰብ ይኖራቸዋል ወይ ስራ ይኖራቸዋል። ስለዚህ ትምህርትን ከስራ ጋር እንዴት ነው የማጣጥመው ባላንስ የማደርገው ወይም ደግሞ ከዚህ በፊት የሰራሽው የኢትዮጵያ ብዙ ልምድ አለ፣ አሁን እዚህ የምትማሪው አለ። ሁለት የተለያየ ሀገር ነው፣ ሲስተም የተለያየ ነው። ስለዚህ ያንን እንዴት እዚህ ቫሊዩብል እንዲሆን እንዴት አድርጌ ከዚህ ሀገር ሲስተም ጋር ላገናኘው፣ ጥቅም ያለው ስራ እንደሰራው እንዴት አድርጌ ላስመስለው የሚለው ሁለት የተለያየ ቻለንጅ ነው። ሌላኛው ደግሞ ተምረሽ ልትመለሽ ከሆነ የምታስቢ ወይም ተምረሽ እዚህ ልትቀሪ ከሆነ ደግሞ ሁለቱም ይለያያል። ምትቀሪ ከሆነ ስለ ቪዛሽ ማሰብ አለብሽ። ስራ ማግኘት አለብሽ። ስለዚህ እነሱን በጣም ቀድሞ ፕላን ማድረግ እና እነሱን ማወቅ በጣም የሚጠቅም ይመስለኛል። ግን በአጠቃላይ ካልቸር ትልቅ ትልቅ ለውጥ አለው። እኛ በጣም የሆነ ኮንሰርቫቲቭ ያዝ ያለ ነው፣ ሪስፔክት የተሞላበት ካልቸር ነው። የለመድ ነው። እዚህ ትንሽ ለቀቅ ያለ ነገር አለ። ብዙ የምታያቸው ነገሮች አሉ እና እኛ ኢትዮጵያውያን ደግሞ በጣም ብዙ ነገር ከፊታችን አንደብቅም። የፊት ኤክስፕሬሽኖች አሉን ብዙ ነገር ልታይ የምትችይበት አገር ስለሆነ ጭንቅላትሽን ፕሪፔር ማድረግ አለብሽ። ቋንቋ አመራረጥ ላይ በጣም ዲቴል ስፔሲፊክ አለው። ስለዚህ እሱን እኔ የምመክራቸው ከመምጣታቸው በፊት ሊንክድን ላይ እዛ የተማረ ሀበሻ ካለ ፈልገው ሪቻውት አድርገው አስ ማች አስ ፖስብል ኢንፎርሜሽን ሰምተው ቢመጡና ቢዘጋጁ ጥሩ ነው። ያስባለ ኢትዮጵያ ውስጥ እንደ ቀልድ ከሰው ጋር እየተግባባን ስንሄድ እንደ ቀልድ የምንወረውራቸው ቃላቶች አሉ። ሊያስቁ ሊያግባቡ ሊያጫወቱ ይችላሉ። ግን እዚህ ሀገር ለምሳሌ ፆታ ሊሆን ይችላል። የሰውነት የውፍረት ወይ የቅጥነት መጠን ሊሆን ይችላል። የተለያዩ ጉዳዮች ወይም ደግሞ ከእስያም ሊሆን ይችላል። ከጥቁር አፍሪካን አሜሪካን ሊሆን ይችላሉ። ወይም ደግሞ ከሌላ የአፍሪካ ሀገራቶች የመጡ ወይ አረቦች ሊሆን ይችላልና ከነዚህ ሁሉ ሰው ጋር ተቀላቅሎ ነው የምንማረው። እና እንደ ቀላል አይታዩም አንዳንድ የምንሰነዝራቸው ንግግሮችና አባባሎች እንደ ቀላል አይታዩም። እና እሱን በተመለከተ የምትዩ ነገር ካለ እስኪ ንገሪ። በጣም በጣም በጣም ትክክል ነሽ። ይሄ በቃ ልክ ክፍሉ ስትቀመጪ ዞር ዞር ስልቲ ከሁሉም ዓለምና ከሁሉም አካባቢ የመጣ ሰው ታያለሽ። ኢትዮጵያ ስታድጊ ራስ አንቺን የሚመስል ሰው አካባቢ ነው። ሞሮርለስ ነው። አንድ ሀገር ስለሆነን አንቺን የሚመስል ሰው አይተሽ ሊያደግሹ እዚህ ከብዙ አይነት ሰው ጋር ሲመጣ አንዳንዱ ሰው ራሱን የማወዳደር ነገር አለ ወይ ራስሽን ዝቅ ያለ ስሜት የሚሰማሽ አለ። አንዳንድ ዘር ጋር ራስሽን አወዳደረሽ ወይ ደግሞ ኮንፊደንስ የሚሰማሽ ነገር አለ። አንቺ እንዳልሽው ደግሞ ቀልድ መስሎሽ የምትሰነዝሪያቸው በጣም እዚህ ሀገር በጣም ሴንስቲቭ ነው። ውፍረትን በመለ በተመለከተ ወይም የቆዳ ከለርን ወይ ደግሞ በጾታ መልኩ ሰዎች ሊጠሩ የሚፈልጉበት ስፔሲፊክ አጠራር መንገድ አለ። ይናገራሉ በጣም በኮንፊደንስ እንዲህ ነው መጠራት የሚፈልገው። እኔ አሁን መጀመሪያ፣ ያው እንግሊዝኛም ደግሞ ሁልጊዜ ስናወራ እንትን ስላለመድን እዚህ መተሽ ሙሉ ሰዓት በእንግሊዝኛ እያወራሽ እነሱን ነገሮች ደግሞ ኮንሽስ መሆን መጀመሪያ ላይ ትንሽ ያዳግታል፣ ለርኒን ከርቭ አለው እና እኔ ከአንዳንዴ ፕሮናን ተሳስቺ በቃ ማናገር ያቆምኩት ሰው ነበር። መጀመሪያ እንደመጣኝ ደግሜ ሞክሬ ሞክሬ ሳላቀው የምትሳሳችው ነገር አለ ሂረንዘር እና ያ ሰው በጣም ተከፍቶ ስታይ። እና ኢትዮጵያ ብዙ ጊዜ ፌስ ማታደርጋቸው ቻለንጆች እዚህ ሀገር ደግሞ በጣም ኮመን የሆኑ ነገሮች ናቸው እና እነሱን አዌር ሆኖ ሜንተሊ ቢያንስ በአይምሮሽ እሱን ተዘጋጅተሽ መምጣት በጣም ትልቅ ነገር ነው። ሌላኛው ዌዘር ኮንዲሽን ወይም የአየር ሁኔታውም በጣም ይለያል። የምትመጪበትን ከተማ እና ትምህርት ቤትሽ ያለበትን ከተማ በደንብ ማወቁ ማተር ያደርጋል። የበረዶ ሲዝን የሚረዝምበት ከተማ ነው የምትመጪው ወይስ በጣም ፀሐያማ የማይሆነ ከተማ ነው? ምክንያቱም አንቺ እንደምታውቂው የበረዶ ሲዝን ላይ በጣም ረጅም ቀኖቹ ጠቋቁረው ስለሆነ የሚሆኑት የሆነ የድብታ ስሜት የሚፈጠር አለ። ተማሪ ስትሆኝ ደግሞ ለማጥናት ነው። ስለዚህ በተቻለሽ መጠን ሞቲቬትድ መሆን አለብሽ። ወላጆችስ ምንድን ነው እሱ ልጆቻቸውን ወደ እዚህ ሀገር ሲልኩ ቅድሚያ ማወቅ መገንዘብ ያለባቸው ነገር ምንድን ነው ትያለሽ? ተማሪዎች ምለው በጣም ብዙ ሪሶርስ አለ። የትምህርት ቤቱን ዌብሳይት ራሱ ራሱን የቻለ ኢንፎርሜሽን በጣም ያለበት እንትን ስለሆነ በደንብ ብር የትምህርት ቤቱን ዌብሳይት እንትን ማለት እንድ መጠየቅ በጣም መጠየቅ መፍራት የለብንም። ቃል እዛም ሆኖ ከሆነ በኢሜይል እዚህም ከመጡ በኋላ የኢንተርናሽናል ስቱደንት ኦፊስ አለ ከሌላ ሀገር ለመጡ እዛ እየሄዱ ያላቸውን ጥያቄ በሙሉ እዚያ፣ ሀገር ጥያቄ መረረኝ የሚል ሰው የለም፣ ጥያቄሽ ይመለስልሻል። ስለዚህ እንደሱ ማለት ነው። ወላጆች ደግሞ ልጅ ልክ ያለው በቃ አሜሪካ ብቻ ብሎ መቀመጥ ጥሩ አይደለም። በጣም ልጆቻቸውን መከታተል አለባቸው። በጣም ብዙ ልጆች የሚያልፉበት ከለመዱት ሲስተም የተለየ ሲስተም ላይ ስለገቡ የሚያልፉበት የተለያየ የአይምሮም ጫናም ሊፈጥር የሚችል የተለያየ ፌስ ስላለ ልጆቻቸውን በጣም መከታተል አለባቸው። እና ልጅ ከበደኝ የሆነ ነገር አለኝ ሲባል አይ አርፈ ተማር ሳይሆን ምክንያቱም አሁን ማይል ዘወይን ያሉት ልጆቹ ርቀው ነው ያሉት። ስለዚህ እንደዛ አይነት ጫና ላይ ለምዱ ይችላሉ። ወላጅ ደብቆ ተንከባክቦ ያሳደገው ልጅ ራሱን ለመቻል እንትን የሚልበት ቦታ ላይ ዲፍከት ሊሆን ስለሚችል ወላጆች ደግሞ በጣም ልጆቻቸው መረዳትና ከስር ከስር መከታተል አለባቸው። እሺ ዶክተር ውብልስት ስለነበረን ቆይታ በጣም ነው ማመሰግነው። እኔ በጣም አመሰግናለሁ። መሰናዷችን ይቀጥላል። አስከትለን ደግሞ የምናልፈው ኢትዮጵያውያን ወጣቶች አለም አቀፍ የትምህርት እድልን ለማግኘት ምን ቢያደርጉ ይመከራል በሚለው ዙሪያ ሀብታሙ ስዩም እንግዳ ጋብዟል። ወደዛው ነው አመሰግናለሁ። ፈቃዱ ረታ እባላለሁ። በዩኒቨርሲቲ ኦፍ ንብራ ስካ ሊንከን የሶስተኛ ዲግሪ ሊደርሽፕ ስተዲስ እየተማርኩ ነው የምገኘው። አሁን ሶስተኛ ዓመቴ። ነው የመጣሁት ከሐዋሳ ዩኒቨርሲቲ ነው። በማስተማር ሙያ ከአስር ዓመት በላይ ቆይቻለሁ እና እንደዚሁም የኢትዮጵያ ወጣቶች እና ትምህርት ድጋፍ አገልግሎት ላይ እንደ በጎ አድራጎት አስተባብራለሁ። የላቀ የትምህርት እድል ማግኘት የሚፈልጉ ትምህርታቸውን በአሜሪካ እና በተለያዩ ስፍራዎች በሚገኙ ትልቅ ስምና ዝና ባላቸው ዩኒቨርሲቲዎች ውስጥ መቀጠል የሚፈልጉ ወጣቶች ይኖራሉ ብዬ አምናለሁ። ነጥሮ ለመውጣት የሚያበቋቸው ክህሎቶች እና ብቃቶች ምንድን ናቸው ላይ ያምናሉ። ከፍተኛ የትምህርት ተቋማት አሜሪካ ሀገርም፣ ኢትዮጵያም እንደዚሁም ጎበዝ ተማሪዎችን ይፈልጋሉ። የሚጣጣሩ ተማሪዎች ነገ የሀገርም የተለያዩ ድርጅቶችን አለፊነት የሚሸከሙ ማለት ነው እና እንደው በአጭሩ እኔ የማስረዳው ምንድን ነው ማንም ሰው ኢትዮጵያም ይሁን ከኢትዮጵያዎች መማር ሲፈልግ ምርትን ሲያስብ መጀመሪያ መጣጣሪን ነው። በቃ ትልቁ ነገር ጥረት የሚያደረጉ ሰዎች መሆን አለባቸው። ማንበብ፣ ማጥናት፣ መዘጋጀት እና በመረጃ ራስን ብቁ ማድረግ ቅድሚያ የሚሰጠው ነገር ነው እና በተቻለ መጠን ከፍተኛ ውጤት ማግኘት መቻል ኢትዮጵያ ውስጥ በሃይ ስኩል ሊሆን ይችላል። በመጀመሪያ ድግሪ፣ ማስተርስ የትኛውም ደረጃ ላይ ቢሆኑ ዋናው መግቢያ እድላቸው በሱ ስለሆነ ማለት ነው። ከዛ በተቀጠለ ግን ብዙ ተማሪ ማስተውለው ኤክስትራ ካሪኩላር አክቲቪቲስ ብንላቸው በሚኖሩበት አካባቢ ላይ የበጎ አድራጎት ስራ፣ የተለያዩ የራሳቸውን ክህሎት የሚያዳብሩበት ማህበረሰብ አገልግሎት ስራ ላይ መሳተፍ ያስፈልጋል እና አጫጭር ስልጠናዎች ደግሞ አሉ። ዛሬ ዛሬ ኮምፒውተር ባለሙያ ነኝ ኮምፒውተር ዲግሪ ተምሬያለሁ ስትል፣ የትልቁ ነገር ዲግሪው ሳይሆን ምን መስራት ትችላለህ፣ ምን ያህል ራስን በክህሎት ዝግጁ አድርገሃል የሚለውን እና ቋንቋ በተለይ እንግሊዝኛ ቋንቋ አሜሪካ ሀገር መጥቶ መማር ለሚፈልግ ሰው እጅግ አንዳንዴ እንትን አንደርማይን እናደርጋለን የእንግሊዝኛው ምን ያህል እንደሚያስፈልገን እና በደንብ ራስን በተለይ ከእንግሊዝኛ ሙቪዎች ጋር እንደዚህ እያዩ ቪዲዮዎች እያዩ ራሳቸውን ትምህርት ነክ ውይይቶች ላይ እየተሳተፉ ራሳቸውን ብቁ እንዲያደርጉ ነው። እንደዚሁም ደግሞ ሌላ መመከራቸው ነገር ሰው ማወቅ ኤቭሪቲንግ። ለእኔ በጣም በህይወቴ እስከዛሬ ያየሁት በጣም ትልቁ ነገር ሰው ማወቅ ኢትዮጵያ ሊሆን ይችላል፣ ኢትዮጵያ ያልሆነ ሊሆን ይችላል። ሀገር ውስጥ ሀገር ውጭ ያሉ ሰዎችን አሁን ሚዲያው ቀላል አድርጎታል። በጣም ተደራሽ ነው፣ ሰውን ማግኘት በጣም ቀላል ነው እና በተለይ ኢንተርኔትን ተጠቅመው ለምሳሌ አንድ ሰው ካሊፎርኒያ ዩኒቨርሲቲ መማር ይፈልግ ከሆነ በጣም ቀላሉ መንገድ እዛ እየተማረ ያለው ሰው ጋር ጓደኛ መሆን። ከዚህ ደግሞ ለምሳሌ ሊንክዲን አይነት ፕላትፎርሞች አሉ። ቀላል ሾርት ትከት ነው የሚያመጡ በጣም የምትፈልገው ቦታ ያደርሰዋል በቀላሉ ማለት እና አንድም በኢትዮጵያ ይህንን ስለምናደርግ ኔትወርኪንግ እጅግ እጅግ ወሳኝ ነው እና በዩናይትድ ስቴትስ ውስጥ በተለይ ትልቅ ስም ያላቸው ዩኒቨርሲቲዎች አሉ፣ አይቪ ሊግ የሚባሉት እንደው ስብጥራቸውን የተማሪዎቹን ከየት ከየት መጡ ብለን ስንመለከት አሁንም ድረስ ከአፍሪካ በተለይ ደግሞ ከኢትዮጵያ አካባቢ የሚመጡ ተማሪዎች ቁጥራቸው በጣም አናሳ ነው። ይህንን በማሻሻል ረገድ ኢትዮጵያ ውስጥ ላሉ ተማሪዎች መልካም የትምህርት መንገድ በመጥረግ ረገድ እዚህ ያለው የኢትዮጵያ ማህበረሰብ ሊወጣ የሚችለው ሚና ምንድን ነው የሚለው ላይ ጥቂት ይበሉኝ። አውሮፓም ነበርኩኝ፣ አሁን አሜሪካም ሳይ በጣም ብዙ ኢትዮጵያውያን የተማሩ ኢትዮጵያውያን ዲያስፖራው ኮሚኒቲ ማገዝ ይፈልጋሉ። አገር ቤት ያሉትን ወጣቶች ችግሩ ምንድን ነው? ወጣቱ ለቀለል ያለ ጥያቄ አይደለም፣ ይዘው ይመጡት ለምሳሌ ሀያ ሺ ወር አምሳ ተከፍ ተጠይቅ ያለው ክፈልልኝ አይነት የሚል የሚያስደንቅ ጥያቄ ጠይቋል። አድሚሽን ሲያገኙ አድሚሽን ማግኘት ማለት ባይ ዲፎልት እዚህ መምጣት ማለት አይደለም። አብዛኛው ተማሪ ቢያመለክት ተቀባይነት ያገኘ ነገር ግን አሲስታንሽፕ እንዲያገኙ በተለይ ስኮለርሽፕ ዛ አሲስታንሽፕ ብለ ቢጠይቁ አሜሪካ ሀገር በጣም ቀላል መንገድ ነው። ከሀገር ሀገርም ስለሚለያይ አውሮፓ በብዛት ስኮለርሽፕ እንላል። አሜሪካ መምጣት ሲፈልጉ አሲስታንሽፕ ነው መጠየቅ ያለባቸው። እሷን ካገኙ በኋላ ዲያስፖራው ጋር ይጫወጡ ቢያደርጉ ነው። አንዳንድ ተማሪዎች ልክ አክሴፕታንሱን እንዳገኙ ስኮለርሽፕ ያገኙ ይመስላል። ቆር ይሄን ያህል ብር አስገባ ሲባል ዘመን ትንሽ ያስጨንቃሉ። እና አንደኛ ነገር የሚጠይቀው ሰው ከኢትዮጵያ ሳይድ በዛ ያለ ጥያቄ አይጠይቁ ነው ላይ ላይ አሁን ከአንድ ሺህ ዶላር በላይ ሰው እንዳይጠይቁ ይነ ከሀምስት ሺህ አይነት ክፈልልኝ ሀምሳ ሺህ ክፈልልኝ የሚል ወጣት አለ ነው ትኖት ፕራክቲክ ግን አፕሊኬሽን ፊ የሚቸገሩ ደግሞ ሃምሳ መቶ ዶላር ምናምን አብዛኛው ሰው ይከፍላል። ፍላይት ቲኬት ምናምን ይገዛሉ። በኢትዮጵያ በኩልም ብዙ ሲገዛ እናያለን። ከሁሉ በላይ ደግሞ እውቀትና ልምድ አላቸው። እዚህ ያሉት ሰዎች ወጣቱ እንዲጠቀሙበት ምንፈልገው የስ ኢትዮጵያ ላለፉት ጥቂት ዓመታት አቅሙ ኑሯቸው፣ ብቃቱ ኑሯቸው እድል ያላገኙ ወጣቶችን ከሚደግፏቸው ሰዎች ጋር ለማገናኘት እንዲ ይመጥናችኋል በሚባል የከፍተኛ ትምህርት ተቋም ውስጥ እድል እንዲያገኙ በማገዝ ላይ ተሰማርታችኋል። ይህን ነገር ምን ላይ ለማድረስ አስባችኋል? የመጪ ዘመን እቅዳችሁ ምንድን ነው? የስ ኢትዮጵያ ሲጀመር ዋና መንደርደሪያ የሆኑ የእኛ ተማሪዎች ስራ ማጣት ጉዳይ ነው። የሐዋሳ ዩኒቨርሲቲ መምህርን ሆኜ የራሴ ተማሪዎች ጎልድ ሜዳ ሜዳሊያ ይዘው በከፍተኛ ማዕረግ ተመርቀው ስራ ያጣል። ጥር አንድ ስራው የተጀመረበት ምክንያት እኛ እንደ መምህራን ሪሊ ስራችንን ኢንጆይ ማድረግ እንድንችል ጆም ማርኬቱ ላይ ያለውን ሃስል ለተማሪዎች ከመቀነስ አኳያ የተጀመረ ነገር ግን ከዩኒቨርሲቲ የተመረቀ ወጣት የተከበራችሁ አድማጭ ተመልካቾቻችን፣ ለምሽቱ የያዝነው ሰዓት እዚህ ላይ ተጠናቋል። እነዚህን ዘገባዎች ሙሉ ለመከታተል የቪኦኤ አምሃሪክ ድረ ገጽና ፌስቡክ ገጽ ላይ እንድትገቡ እንጋብዛለን። ስለነበረን ቆይታ አመሰግናለሁ። ሳስተናግዳችሁ የቆየሁት ሄደን ገረመው ከአቀናባሪያችን ኤልያስ አስማረጋ እንዲሁም ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር እዚህ ላይ ይሰናበታለሁ። ጤና